ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የተቋማትን አሰራር ለማስተካከልና ፍታዊ የሆነ የውድድር ሁኔታ ማመቻቸት ከመቻሉ ማሻገር በግዢ ሂደቱ ሊባክን ይችል የነበረውን ከብር 645 ሚሊዮን በላይ የሆነ ገንዘብ ለማዳን ተችሏል። የኢትዮጵያ የፌዴራሉ ሥነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አሊ ሱሌይማን ናቸው። ዛሬ ለተወካዮች ምክር ቤት ካቀረቡት ሪፖርት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮቻችን። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ግንቦት 27 2007 ዓ ም ፕሮግራማችን አስተናጋጆቻችሁ ቆንጅ ይታይና ሰለሞን ክፍሌ እንሆናለን። ፕሮግራሙን ጽዮን ግርማ ትመራለች። አሁን በቅድሚያ ያለም ዜና ነገ አርብ ሊካሄድ ታቅዶ የነበረው የቡሩንዲ ምርጫ እንዲተላለፍ የሀገሪቱ የምርጫ ኮሚሽን መወሰኑን በደስታ እንደተቀበሉት ተቃዋሚ ፓርቲዎችና የሲቪል ማህበረሰብ ቡድኖች አስታውቀዋል። ይሁን እንጂ ያንን ሁሉ ብጥብጥና ትርምስ ያስነሳው የፕሬዚደንት ፒየር ኩሩንዚዛ ለሦስተኛ የሥልጣን ዘመን ለመወዳደር የመፈለግ ነገር ጨርሶ የሚደራደሩበት ነገር አለመሆኑን አስታውቀዋል። ጄምስ በቲ ያጠናቀረው ዘገባ አለ። ሰለሞን አባቴ ያቀርበዋል የፓርላማ ምርጫው ቀን እንዲተላለፍ የጠየቁት የምስራቅ አፍሪቃ ማህበረሰብ መንግስታት መሪዎች ናቸው። ተለዋጩ ቀን መቼ እንደሚሆን የምርጫ ኮሚሽኑ እያሰብበት ነው ሲሉ የፕሬዚደንት ፔር ንኩሩንዚዛ ቃል አቀባይ ዛሬ ተናግረዋል። ተቃዋሚዎቹ ከመንግስቱ ጋር ቀደም ሲል ተጀምሮ የነበረውን ንግግር ለመቀጠል ተስማምተዋል። በመጪዎቹ ድርድሮች ላይም ቁልፉ የአጀንዳ ነጥብ እንኩሩንዚዛ የእጩነታቸውን ጉዳይ ይገፉበታል ወይስ እንዲህ የተጋጋለውን ድምፅ አዳምጠው ከመንገዱ ዘወር ይላሉ ነው። በእርግጥ ሌሎችም በርካታ ቁልፍ የሚባሉ ነጥቦች አሉ ይላል የነጻው ትንሣኤ ራዲዮና ቴሌቪዥን አውታር ዋና ስራ አስኪያጅ ኢኖሰንት ሞሆዚ። ሞስት ኦፍ ፒፖል ኦን ዘ ግራውንድ ፖዚሽን ኤንድ ፕሮቴስተርስ አር ሃፒ ዊዝ ዛት ኢቨን ኢፍ ምንም እንኳ የስልጣን ዘመንን ጉዳይ እና ሌሎችም ጥያቄዎችን ባያነሳም፣ አብዛኛው ሰው ተቃዋሚዎችና አደባባይ የወጡት በውሳኔው ተደስተዋል። ይሁን እንጂ የጊዜው መራዘም አሁን ጠረጴዛውን በሞሉት ጉዳዮች ላይ ለመነጋገር ጥቂት የእፎይታ ጊዜ እንደሚሰጡ ነው መግለጫው የሚናገረው። ዓለም አቀፉ ማኅበረሰብ መረዳት ያለበት ዓለም ሆዚ አሁን ቡሩንዲ ውስጥ እየተካሄዱ ያሉት ተቃውሞዎች ስለ እንኩሩንዚዛ ስለ እንኩሩንዚዛ ለሦስተኛ የሥልጣን ዘመን ወደ ምርጫው የመግባት ጉዳይ አይደለም። ሌሎችም የቡሩንዲን ኅብረተሰብ ጅማቶችና ሥራ ሥሮች ድርና ማጉን ቋሚና ማገሩን እየበጣጠሱና እያነተቡ ያሉ እጅግ የበዙ ውስብስብ ጉዳዮች አሉ። እንኩሩንዚዛ ኮ ህዝቡን እየገደለ እያሰቃየ ወይም ቶርቸር እያደረገ የሀገሪቱን ምጣኔ ሀብት እያወደመ ያለው ስርዓታችን መገለጫ ብቻ ናቸው ብሏል ሙሆዚ። የትንሣኤ ራዲዮና ቴሌቪዥን አውታር ስራ አስኪያጅ ሙሆዚ ቀጠለ። ስለዚህ የስልጣንን ዘመን አስመልክቶ ሰው ትንቅንቅ ውስጥ ሲገባ ነጥሎ ንኩሩንዚዛ ላይ የመዘዘው ጥላቻ ሳይሆን ባለፉት አስር ዓመታት ውስጥ ስርዓቱ እዚህም እዚያም የቀባበረውና ያንሰራፋው የአሰራሩ የፈጠረው ግፊት ነው። በመጪ ድርድሮች ላይ መሰረታዊ ሰብአዊ መብቶች ተቃውሞን በሰላማዊ መንገድ የመግለጽ መብት፣ መረጃ የማግኘት መብት እንደሚካተቱ የጠቆሙት ኢኖሰንት ምኮዚ ነፃው ሚዲያ እንዲጠፋ መደረጉንና ያለ ፍርድ ግድያዎች ሲካሄዱ የፖለቲካ መሪዎች ሲሳደዱና ሲሰደዱ የጸጥታ ኃይሎች የከፉ የጭካኔ አድራጎቶችን ሲፈጽሙ የመገናኛ ብዙሃኑ ባለቤቶች መጠየቅና መረጃ ማግኘት አለመቻላቸውን አመልክተዋል። ተቃዋሚዎች ገዢው ፓርቲ ኢምቦሮና ኩሬ የሚባለውን የወጣቶች ክንፍ በማስታጠቅ እና ወታደራዊ በማድረግ እየከሰሱ መንግስቱ አመፅንና ሁከትን ያራግባል፣ ይደግፋል ይላሉ። የነገው የፓርላማ ምርጫ ቀን ይለወጥ እንጂ ለፊታችን ሰኔ 26 የተቆረጠው ፕሬዚደንታዊ ምርጫ እጣ ፈንታ ምን እንደሚሆን ገና አልታወቅም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጋና ዋና ከተማ አክራ ውስጥ በአንድ የነዳጅ ማደያ ፍንዳታ ደርሶ ቁጥራቸው ወደ ዘጠና ይደርሳል የተባሉ ሰዎች ሕይወት ማለፉ ተነገረ። ሰዎቹ በወቅቱ ይጥል ከነበረው ከባድ ዝናብ ሸሽተው በአካባቢው ተጠልለው የነበሩ እንደሆኑ ነው የተመለከተው። የጋና ባለስልጣናትም አደጋው መድረሱን አረጋግጠዋል። ከስፍራው የወጡ ዘገባዎች እንደገለጡት ፍንዳታውና ከዚያም ተከትሎ የተነሳው የእሳት ቃጠሎ በመሀል አክራ በሚገኘው ኳሚ ንክሩማ አደባባይ ወዳሉ ህንጻዎች ፈጥኖ ተዛምቷል። የእሳት አደጋ ብርጌድ ቃል አቀባይ የሆኑት ቢል አናግለት ፍንዳታው የተፈጠረው በአካባቢው ከተነሳ ቃጠሎ ነው ይላሉ። የከተማዋ ሆስፒታሎች በቃጠሎ ና በፍንዳታው የሞቱትን ሰዎች አስከሬኖች የቻሉትን ያህል እንደወሰዱ ተነግሯል። ሌሎች የአደጋው ሰለባዎችንም ፍለጋው ቀጥሏል። የሞቱት ሰዎች ቁጥር መጨመሩ እንደማይቀር ባለስልጣናት ስጋታቸውን እየገለጹ ነው። የጋናው ፕሬዚደንት ጆን ማሃማ ከአክራ ከንቲባ ና ምክር ቤት አባል ጋር ሆነው የአደጋውን ስፍራ ተመልክተዋል። እጅግ ከባድ አደጋ ሲሉ የገለጹት ፕሬዚደንቱ ሁለተኛ አይደገምም ሲሉ ቃል መግባታቸው ተሰምቷል። ከከባድ ዝናቡ ተከትሎ ለተፈጠረው ጎርፍ ጥፋቱ በውሃ መተላለፊያዎች ላይ መኖሪያ ቤቶችና ንግድ ቤቶች ተሰርተው የፍሳሽ ማስወገጃ መስመሮችን በመዝጋታቸው ነው ብለዋል። ፕሬዚደንቱ እንዲህ ያለው አደጋ እንዳይደገም መንግሥታችን አንዳንዶቹን ሕንፃዎች ማፍረስን ጨምሮ እርምጃዎችን ይወስዳል ማለታቸውም ተጠቅሷል። የትሪኒዳድ እና ቶቤጎ ዜጋ የሆኑት የቀድሞው የዓለም እግር ኳስ ፌዴሬሽን ፊፋ ምክትል ፕሬዚደንት ጄክ ዋርነር ፌዴሬሽኑ የዛሬ አምስት ዓመት ተካሂዶ በነበረው የሀገራቸው ጠቅላላ ምርጫ ውስጥ እጁን ማስገባቱን የሚያሳይ መረጃ እንዳላቸው አስታውቀዋል። ሪፖርተራችን ጄፍ ኮስተር ያጠናቀረው ዘገባ አለ። ይህኛውንም ሰለቡን አባተ ያቀርበዋል። ዘንድሮ የ72 ዓመቱ ሰው ጄክ ዋርነር ከ1999 ዓ ምት ጀምሮ የትሪኒዳድ ና ቶቤጎ ፓርላማ አባል ናቸው። ከ2002 እስከ 2005 ዓ ምት በነበረው ጊዜ ደግሞ የደሴቶቹ መንግሥት የብሔራዊ ጸጥታ ሚኒስትር ሆነው አገልግለዋል። በዚህች የካሪቢያን ሀገር ውስጥ በ2002 ዓ ምት አጠቃላይ ምርጫ የተካሄደ ጊዜ የዓለም እግር ኳስ ማኅበራት ፌዴሬሽኑ ፊፋም እዚያው ነበር። በስውር እጆች በሀገሬ ፖለቲካ ውስጥ ብር ይዞ ገብቶ አተራምሷል። ለዚህም ደግሞ ማስረጃ ያለኝ ባይ ናቸው ዋርነር ቃል እንደገባሁት ቼኮችንና ስለ ትክክለኛነታቸው ማረጋገጫ የተደረገባቸውን የወጪ ገቢ ዝርዝር ማሳያዎችን ወይም ስቴትመንቶችን ጨምሮ አጠቃላይና ዝርዝር ተከታታይ ሰነዶችን አሰባስቤ በተለዩና በተከበሩ እጆች ውስጥ እንዲገቡ አድርጌያለሁ እንዲህ በማድረግም የዚህ ጉዳይ መዘዝ ከእኔ እጆች ውጪ እንዲሆንና እኔ ራሴም ጉዳዮቹ ላይ መድረስ እንዳልችል አድርጌያለሁ። አሁን ሰነዶቹን መልሶ ማውጣት ወይም ወደ ኋላ መመለስ ጨርሶ አይቻልም። ጄክ ዋርነር የዛሬ አራት ዓመት በ2003 ዓ.ም ከፊፋ እስከታገዱበትና በኋላም በውዴታቸው በፌዴሬሽን ውስጥ ያላቸውን ስልጣን እንዲለቁ እስከተደረገበት ጊዜ ድረስ የፌዴሬሽኑ ምክትል ፕሬዚደንትና የሰሜንና የማዕከላዊ አሜሪካና የካሪቢያ የካሪቢያን እግር ኳስ ማህበር በምህፃር ኮንካካፍ ተብሎ ይጠራል ፕሬዚደንት ሆነው አገልግለዋል። ዋርነር እንደሚሉት በፊፋና የሀገራቸው ገዥ ጥምረት አካል በሆነው የፖለቲካ ፓርቲ በተባበረው ብሔራዊ ኮንግረስ መካከል የነበሩ የመመሳጠር ግንኙነቶችን በዝርዝር የሚያሳዩ ሰነዶች ናቸው ያሰባስቧቸው። ዋርነር ከደቡብ አፍሪካም ሆነ ከፊፋው ፕሬዚደንት ሴፕ ብላተር አንዳችም መደለያ አለመቀበላቸውን ተናግረዋል። እኒህ ጄክ ዋርነር ዓለም አቀፉ የወንጀል ክትትል ፖሊስ ድርጅት ኢንተርፖል ቀይ ባንዲራ ከሰቀለባቸው ስድስት የቀድሞ የፊፋ ባለሥልጣናት አንዱ ናቸው። አመሰግናለሁ ሶሎሞን። ይህ በዚህ እንዳለ አንድ የቀድሞ የፊፋ ስራ አስፈጻሚ ኮሚቴ አባል እንደ አውሮፓውያን አቆጣጠር ከ1998ና ከ2010 የዓለም ዋንጫዎች በተያያዘ ጉቦ መቀበላቸውን በ2013 ህዳር ወር ፍርድ ቤት ቀርበው የእምነት ቃል መስጠታቸውን ትናንትና ዩናይትድ ስቴትስ ውስጥ የተከፈተ የፍርድ ቤት ሰነድ አመልክቷል። ቻርልስ ብሌዘር የተባሉትና ለ20 ዓመታት ያህል ከፊፋ ከፍተኛ ባለስልጣናት አንዱ ሆነው ሲሰሩ የነበሩት አሜሪካዊ በኒውዮርክ ፍርድ ቤት ከዩናይትድ ስቴትስ አቃቤ ሕጎች ጋር ባደረጉት መደራደርና ስምምነት ጉቦ በመብላት የተመሰረቱባቸውን አስር ክሶች በሚስጥር አምነው እንደነበረ ነው የፍርድ ቤቱ ሬኮርዶች የሚያመለክቱት። እሳቸውና ሌሎች የፊፋ ባለስልጣናት ፈረንሳይ የዓለም ዋንጫን እንድታስተናግድ ከመመረጧ በተያያዘ አዎ፣ ጉቦ በልተናል። ደቡብ አፍሪቃም ስትመረጥ ጉቦ ጎርሻ አለሁ ብለዋል። ዓለም አቀፍ ፖሊስ ኢንተርፖል ደግሞ ሁለት የቀድሞ የፊፋ ባለስልጣናትና አራት የስራ አመራር አባላትን በሙስናና በሌላም ህገወጥ ተግባር እያሳደዳቸው መሆኑ ተነግሯል። በመጨረሻም ምስራቅ ዩክሬን ውስጥ ያገረሸው በዚህ ሳምንት ውጊያ ባለፈው የካቲት ወር የተፈረመው ተኩስ አቁም ላይ ከተፈጸሙት ጥሰቶች ሁሉ የከፋው ነው ሲል የአውሮፓ ህብረት ተናግሯል። የህብረቱ ሥራ አስፈጻሚ ኮሚሽን ቃል አቀባይ ዛሬ ብራስልስ ውስጥ ለጋዜጠኞች በሰጡት ቃል ይህ የአሁኑ ውጊያ ሁከቱንና የህዝቡን ስቃይ እንደገና ሳያቀጣጥል አይቀርም ሲሉ አስጠንቅቀዋል። አያይዘውም የአውሮፓ ህብረት በሞስኮ ላይ የጣላቸው ማዕቀቦች መጥበቅ ወይም መላላታቸውን የሚወስነውን የሚንስኩን ውል ተዋጊዎች ወገኖች እንዲያከብሩ ቃል አቀባዩ አሳስበዋል። በትላንት ውጊያ በመጀመር ሁለቱም ወገኖች ይከሰሳሉ። የዩክሬን ባለሥልጣናት እንደሚሉት ዶንስክ ከተማ ላይ ውጊያ የተጀመረው አንድ ሺህ የሚሆኑ አፍቃሪ ሩሲያ ታጣቂዎች በመድፍና በታንክ እየታገዙ ሌሊት ተኩስ ከፍተው ነው። ዜናው አበቃ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች የአንዱን ለቅምሻ በጥቅሉ አፍሪካ ሞርሲ ብላተር እንደመረጠ ምንም የሚከር ጉዳይ አይደለም። ስለዚህ አጠቃላይ የአፍሪካ ሀገሮች ሞርሲ ብላተርን ሙሉ 54 ድምፅ ሰጥቷል ብሎ መናገር ከባድ ሊሆን ይችላል። ግን በአብዛኛው 89 ፐርሰንቱ ሲ ብላተር ሊሆን ምንም ጥርጥር የለም ከነበረው ሁኔታ የኢትዮጵያ የእግር ኳስ ፌዴሬሽን ፕሬዚደንት ጁኔዲ ባሻ ቲል መሆናቸው ድምጻቸውን የሰማ ነው። አፍሪካውያን ብላተርን የሚደግፉት ለምንድነው ነው የሚል ጥያቄ ቀርቦላቸው ከሰጡት ምላሽ የቀነጨብ ነው ነው። ዝርዝሩ ወደ ኋላ በሁለተኛው አጋማሽ ላይ ይቀርባል። አሁን የዕለቱ አብይ ርዕስ የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ባለፉት ስምንት ወራት ከግዢ ጋር በተያያዘ ብቻ መንግስት ሊያጣ ይችል የነበረውን ከ600 ሚሊዮን ብር በላይ ገንዘብ ማዳኑን ገልጿል። የተሻለ ደሞዝ ፍለጋ ከኮሚሽኑ የሚፈልሰው የሰው ኃይል የገጠመው ከባድ ችግር እንደሆነም ኮሚሽነሩ ለተወካዮች ምክር ቤት ገልጸዋል። መለስካቸው አመሃ ተከታትሏል። ዛሬ የኮሚሽኑን የ2007 በጀት ዓመት የ11 ወራት የዕቅድ አፈጻጸም ዘገባ ለሕዝብ ተወካዮች ምክር ቤት ያቀረቡት ኮሚሽነር አሊ ሱሌይማን ዘገባቸውን ልዩ ልዩ የስራ እንቅስቃሴዎችን በዳሰሱ ክፍሎች አደራጅተውታል። ከነዚህ የኮሚሽኑ የሥራ እንቅስቃሴዎች አንድ ብለው ያሉት አስቸኳይ የመከላከል ስራዎችን ነው። አቶ አሊ ሱሌይማን ሕግን ባልተከተለና በተሳሳተ መልኩ እየተፈጸሙ መሆናቸውን የሚጠቁም መረጃ ሲደርስ ጉዳዩን የማጣራት ስራ በማከናወን ተገቢው የማስተካከያ እርምጃ እንዲወሰድ እንዲሁም ግልጽነትና ተጠያቂነት ያለው ፍትሐዊ አሰራር በየተቋማቱ እንዲሰፍን የማድረግ ስራ ኮሚሽኑ እንደሚያከናውን ገልጸው ይህም ባልተገባ የግዥ አፈጻጸም ስርዓት ሊባክል የሚችል ሀብትን የማዳን ስራን የሚያካትት ነው ብለዋል። በዚህ አኳያ ኮሚሽኑ እስካለፈው ሚያዝያ 30 ቀን 2007 ዓ ም ያከናወነውን አቶ አሊ ሱሌማን ገልጸዋል። ከዚህ አንጻር በተያዘው በጀት ዓመት ግልጽነት የሌላቸውና ከሕግና ስርዓት ውጭ የሆኑ ግዢዎችን በማረም ተፈጻሚ እንዲሆኑ በመደረጉ የዚሁ ተግባር ዋነኛ ዓላማ የሆነውን የተቋማትን አሰራር ለማስተካከልና ፍትሃዊ የሆነ የውድድር ሁኔታ ማመቻቸት ከመቻሉ ባሻገር በግዢ ሂደቱ ሊባክን ይችል የነበረውን ከብር 645 ሚሊዮን በላይ የሆነ ገንዘብ ለማዳን ተችሏል። ለምክር ቤቱ የቀረበው ይህ የኮሚሽኑ ሪፖርት እንደሚያመለክተው እንደዚህ ያለ አግባብነት የሌላቸው ወይንም ህገወጥ ግዢ በአብዛኛው የተከናወኑባቸው ከፍተኛ የትምህርት ተቋማት ናቸው። ለምሳሌ በጅማ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአርባ ምንጭ ዩኒቨርሲቲ ከፍተኛ የመንግስት ገንዘብ ከአደጋ የዳነባቸው ተቋማት እንደሆኑ በዘገባው ተመልክተዋል። ከአደጋ ተረፈ ከተባለው 645 ሚሊዮን ብር ላይ የአርባ ምንጭ ዩኒቨርሲቲን ሳይጨምር 598 ሚሊዮን በተጠቀሱት ከፍተኛ ትምህርት ተቋማት ውስጥ አደጋ አንዣቦበት የነበረ የመንግሥት ሀብት እንደነበረ ሪፖርቱ ያመለክታል። ኮሚሽኑ የሚያከናውናቸው ሥራዎች ለሕዝቡ ምን ያህል እርካታ ይሰጣል ለሚለው ጥያቄም ጥናት እንዳስጠና ኮሚሽነር አሊ ሱሌማን አብራርተዋል። በኮሚሽኑ በየሁለት ዓመቱ የሚካሄደው ሀገር አቀፍ የዳሰሳ ጥናት የጸረ ሙስና እንቅስቃሴ ላይ የህብረተሰቡ ወይም የባለድርሻ አካላት የእርካታ ደረጃ ለማወቅ በአዲስ አበባ በድሬዳዋና በተወሰኑ የክልል መስተዳደር ዋና ዋና ከተሞች ናሙና ተወስዶ በተካሄደ የዳሰሳ ጥናት በኮሚሽኑ የጸረ ሙስና ትግል እንቅስቃሴ ላይ በጣም ከፍተኛ እርካታ አለን ያሉት 46.02 ፐርሰንት ሲሆኑ መካከለኛ እርካታ አለን ያሉት 351፣ በጣም ዝቅተኛ ዝቅተኛ እርካታ ያሉት 128 ሲሆኑ አናውቅም የሚሉ ምላሽ የሰጡት ደግሞ 10 ፐርሰንት መሆናቸው በተደረገው ጥናት ተረጋግጧል። የኮሚሽኑ ሪፖርት እንደሚለው እየተከናወኑ ያሉ የሙስና ተግባራትን በተለያየ ደረጃ ለመከላከልና ለማምከን ከሚያከናውናቸው ተግባራት ጀምሮ በአስተሳሰብ ደረጃ ሕዝቡ ሙስናን እንዲጠየፍ ለማድረግ በርትች እየሰራው ነው ይላል። ይሁንና በቅዱ ዘመን ኮሚሽኑን ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውሱንነት እንደሆነ ይገልጻል። በቅድ ዘመኑ ኮሚሽኑ ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውስንነት በተለይም ለተሻለ ጥቅም የሚደረገው ፍልሰት ያስከተለው ከፍተኛ የሰው ኃይል፣ የባለሙያ ጥረት ነው። ከፓርላማ አባላት ከቀረቡት ጥያቄዎችና አስተያየቶች መካከል በኮሚሽነሩ በተጠቆመው የሰው ኃይል ፍልሰት ላይ ያነጣጠሩ ነበሩበት ችግሩን ከኪራይ ሰብሳቢነት ጋር ያያያዙ አስተያየቶች ተሰንዝረዋል። የአመለካከት ለውጥ እንዲመጣ ጥረት መደረግ እንዳለበት የጠቆሙም አስተያየቶች ነበሩ። የኮሚሽነር አሊ ሱሌማን አስተያየት ደግሞ ይህ ነበር። ምናልባትም ብዙ ጊዜ ልናነሳው የማንፈልገው የሰው የኢኮኖሚ አቅም፣ የክፍያ መጠን አብረን ማሰብ ያለበት ይመስለኛል። መቼም ልጁ ታሞበት ማሳከሚያ ያጣ የመንግስት ሰራተኛ አይሳሳትም አትበሉ። ለልጁ ቤት ሲገባ ዳቦ መግባት የሚሳነው አባት ልጁ በረሃብ እንዲሞት ይፈቅዳል ብላቸው አታስቡ። ስለዚህ ትክክለኛ ችግሩን ለመፍታት ትክክለኛ ፕሮብሌሙን ማወቅ እና ትክክለኛ ሶሉሽን መፈለግም አብሮ ማየት ይጠይቅ ይመስለኛል። ስለዚህ ብዙ ጊዜ ብንነግረው ብንነግረው ሌላ የሚያሸንፈው አደጋ አለ። ከኛ ንግግር ከኛ ዲስኩር ያለፈ የሚያሸንፈው ነገር አለ፣ ጠንካራ ነገር አለ። ስለዚህ ያንን ማየት የሚጠይቅ ይመስለኛል እና የተቀናጀ ስራ መሰራት ያለበት መሆኑን ለመግለጽ ፈልጌልን። የተወካዮች ምክር ቤት አባላት ላነሷቸው ጥያቄዎች ኮሚሽነሩ መልሶ ሰጥተዋል። ሙስናን በሚፈለገው መጠን እንኳ ዝቅ ለማድረግ ገና ብዙ ድካም እንደሚጠይቅም ኮሚሽነሩ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዕለቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔቱ ትንታኔ ክፍለ ጊዜ እናልፋለን። በሊቢያ ትሪፖሊ ላይ ያለው መንግስት ታማኝ ወታደራዊ መኮንኖች፣ ፍልሰተኞች ሜዲተራኒያን ባህርን በጀልባዎች እንዲያቋርጡ በድብቅ የሚያሸጋግሩትን ሰዎች ለማቆም የታቀደው የአውሮፓ ህብረት ወታደራዊ ተልዕኮ ይከሽፋል ሲሉ አስጠነቀቁ። በእቅዱ ከተገፋ የሊቢያን ክፍፍል ያባብሳል እንደሚሉ የአሜሪካ ድምጽ ሬዲዮ ዘጋቢ ጄሚ ዲትማርክ ከትሪፖሊ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ታቀርባለች። የሊቢያ ከፍተኛ ወታደራዊ መኮንኖች ትሪፖሊ በሚገኘው የባህር ኃይል ሰፈር ተሰብስበዋል። እንዲህ አይነት ዓመታዊ ስብሰባ ሲያደርጉ ለአምስተኛ ጊዜ ነው። ይሁንና በሀገሪቱ ሁለት መንግስታት ነን የሚሉ ተቀናቃኝ ክፍሎችና ተቀናቃኝ ወታደራዊ ኃይሎች ስላሉ ስብሰባው የተሟላ አይደለም። ቶብሩክ ያለው መንግስት ዓለም አቀፍ እውቅና ማግኘቱ ይታወቃል። የተወሰኑ የሊቢያ ጠረፍ ጠባቂዎች ህገወጥ በሆነ መንገድ ፈላሾችን የሚያሸጋግሩ ጀልባዎችን ለማስቆም ሲሞክሩ ይታያሉ። ይሁንና ትሪፖሊ ያሉት ወታደራዊ ኃይሎች በቂ መሳሪያ ስለሌላቸው ከሰሃራ በመለስ ካሉት የአፍሪቃ ሀገሮች በአልጄሪያ፣ በግብጽና በቱኒዥያ በኩል ወደ ሊቢያ የሚገቡትን በአስር ሺዎች የሚቆጠሩ ህገወጥ ፈላሾችን የማስቆም ብቃት የላቸውም። ጠረፍ ጠባቂዎችን የማሰልጠን ኃላፊ የሆኑት ካሊድ አልጋዲ በህገ ወጥ ስደት ምክንያት የሚሰቃዩት ከአውሮፓውያን ይልቅ ሊቢያውያን ናቸው ይላሉ። ወደ ሊቢያ ከሚገቡ ሰዎች መካከል መሳሪያንና አደንዛዥ እጽን በድብቅ የሚያሸጋግሩ ወንጀለኞች እንደሚገኙባቸው ጠቁመዋል። በሁለት ተቀናቃኝ መንግስታት ስር ያሉት ወታደራዊ ኃይሎች የባህር ጠረፉን ለመጠበቅ የሚያስችላቸው መሳሪያ እንደሌላቸው ሀሪድ አልጋዲ ገልጸዋል። ለምሳሌ ወታደሮቻቸው ድሮኖችን ማለትም ሰው አልባ አይሮፕላኖችን ያካተቱ ለምድረበዳ የሚያመቹ ብረት ለበስ ተሽከርካሪዎች እንደሚያስፈልጓቸው ገልጸዋል። ወታደሮቻቸው እነዚህን መሳሪያዎች ለማግኘት ከቻሉ ስልጠናም እንደሚያስፈልጋቸውና የሚሰጠው ስልጠናም መጤዎችን በዓለም አቀፍ ህግ መሰረት አያያዝን ማካተት እንዳለበት አስገንዝበዋል። ሆኖም የአውሮፓ ህብረትና ዩናይትድ ስቴትስ እውቅና የሰጡት ቶብሩክ ላለው መንግስት ስለሆነ የትሪፖሊው መንግስት የሚፈልገውን ሊያገኝ አይችልም። ሁለቱ መንግስታት ሀገሪቱን ለመቆጣጠር የተፋጠጡ በመሆናቸው አውሮፓም ሆነች ዩናይትድ ስቴትስ ለማናቸውም መንግስት መሳሪያ አይሰጡም። የአውሮፓ ህብረት ሰዎችን በህገወጥ መንገድ የሚያሸጋግሩትን ለመዋጋት ያቀደውን ወታደራዊ ተልእኮ እንዲያጸድቅ የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን ጠይቋል። ሁለቱም የሊቢያ መንግስትነን የሚሉት ወገኖች የአውሮፓ ህብረት ተልእኮን የመቀበል ፍላጎት አላሳዩም። ስለሆነም የአውሮፓ ህብረት ህገወጥ አሸጋጋሪ ጀልባዎችን ሊከታተልና ሊይዝ የሚችለው በዓለም አቀፍ ግዛት ባሉት ባህሮች ላይ ነው። የሊቢያ ግዛት በሆኑት ባህሮች ወይም በየብስ ገብቶ ጀልባዎቹን ለመጥለፍ የነበረውን እቅድ ያዘገያል ማለት ነው። አምና በ170 ሺህ የሚገመቱ ሰዎች ከሊቢያ ተነስተው ሜዲትራኒያን ባህርን ተሻግረዋል። በያዝነው ዓመት ደግሞ የሚፈልሱት ሰዎች ቁጥር ከፍ ሊል እንደሚችል የአውሮፓ ህብረት ስጋቱን ገልጿል። አዕተቅድ ከፍተኛ የሊቢያ ወታደራዊ መኮንን አሹር ማርጋኒ አውሮፓውያን ብቻቸውን እርምጃ ለመውሰድ በማቀድ ትልቅ ስህተት ሰርተዋል ብለዋል። ለችግሩ መፍትሄ ለማግኘት የሚቻለው ከሊቢያውያን ጋር ተባብሮ ስትራቴጂ በማውጣት ብቻ ነው ይላሉ። የአውሮፓ ወታደራዊ ኃይል ብቻውን እርምጃ በመውሰድ እቅዱ ከገፋ ችግሩ እንዲባባስ ያደርጋል ብለዋል። ትሪፖሊ ያለው መንግሥት የውጭ ጉዳይ ሚኒስቴር ቃል አቀባይ የአውሮፓ ኃይሎች ሕገወጥ አሸጋጋሪ ጀልባዎችን ለመታገል የሊቢያ ግዛት በሆነው ባሕር ቢገቡ ከሊቢያውያን ምላሽ ይሰጣል ሲሉ አስጠንቅቀዋል። ወደ ቀጣዩ ዘገባ እናልፋለን። በናይጄሪያ የአመራር ለውጥ መደረጉ ዩናይትድ ስቴትስ ነውጠኛውን ቦኮ ሃራም በመዋጋት አገሪቱን ልትረዳ የምታደርገውን ጥረት እውን ሊያደርግ ይችላል ተባለ። የሞሐማዱ ቡሃሪ በፕሬዚደንትነት መንበረ ስልጣኑን መያዝ በጉላክ ጆናታን አስተዳደር ሻክሮ የነበረውን የሁለቱን ሀገሮች ግንኙነት ሊያሻሽል ይችላል ይላሉ ገምጋሚዎች። ፓም ዶኪንስ ያጠናቀረችውን ዘገባ ትዝታ በላችሁ ታቀርባለች በዚህ ሳምንት አንድ በኢንተርኔት ዌብሳይት ላይ የወጣ ቪዲዮ የቦኮ ሀራም ተዋጊዎች የምዕራብ አፍሪቃ እስላማዊ ግዛት እያሉ ራሳቸውን ሲገልጹ ያሳያል። በቪዲዮ ላይ አንዱ ነውጠኛ ቦኮ ሀራምን ተዋግተን አሸነፍን የሚሉ ሀገሮች ሀሰተኞች ናቸው እያለ ሲናገር ይታያል። ቪዲዮ መታየት የጀመረው አዲስ ስልጣን የተረከቡት የናይጀሪያ ፕሬዝደንት ሞሐመድ ቡሃሪ ቦኮ ሀራምን መዋጋት የፖሊሲያቸው ቅድመ ዓላማ መሆኑን ከተናገሩ ወዲህ ነው። በቡሃሪ የስልጣን ርክክብ ስነ ስርዓት ላይ የተገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪም ቦኮሃራም ላይ ስለመተባበር መተባበር ከአዲሱ ፕሬዚደንት ጋር ተወያይተዋል። አትላንቲክ ካውንስል በተባለው ተቋም የአፍሪካ ማዕከል ዳይሬክተር ጄፒ ፋም ዩናይትድ ስቴትስ ከቀደመው የጆናታን መንግስት ጋር የነበረው ቀዝቃዛ ግንኙነት እንዳይቀጥል ማድረጓ እጅግ አስፈላጊ ነው ይላሉ። So I expect very quickly for the US to move on some low hanging fruit, sending of advisors to the United States. And in intelligence intelligence and logistics it's not looking for a handout, but it's looking for the ability to purchase. አገሪቱ እርዳታ አትፈልግም። ሆኖም ከቦኮ ሐራም የተጋረጠባትን አደጋ ለመቋቋም በቂ መሳሪያና ቁሳቁስ መሸመት ትፈልጋለች። የቪኦኤ አፍሪካ 54 የተባለ የቴሌቪዥን ፕሮግራም ላይ የቀረቡ አፍሪካዊ ተንታኝ ሙሐመዱ ራሂም ደግሞ ዩናይትድ ስቴትስ እና ሌሎች ሀያላን አገሮች የቦኮ ሃራም ጥቃት ሰለባ የሆኑ ማህበረሰቦችን ቀጥታ እንዲረዱ ይመክራሉ። technical assistance can assist tremendously for these communities. የቴክኒክ እርዳታ ለእነዚህ ለጥቃት ተጋላጭ ማህበረሰቦች በጣም ከፍተኛ ጥቅም ይሰጣል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በተካሄደ ጋዜጣዊ መግለጫ አንድ የአሜሪካ ባለስልጣን በዚህ ዓመት ፍጻሜ ጀምሮ ቦኮ ሃራምን ለሚወጉ ወታደሮች ስልጠና መስጠት ጭምር አሜሪካ ናይጄሪያን ለመርዳት ብዙ ተስፋ እንዳላት ተናግረዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ ውስጥ ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂት ታዬ ነን። እስከ ምሽቱ አራት ሰዓት ድረስ ከእናንተው ጋር እንቆያለን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ወደ ቀጣይ ቅንብር ከመሸጋገራችን በፊት የፕሮግራም ማሳሰቢያ ለን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 አድማጮች የስቱዲዮ ሰዓታችን ሦስት ሰዓት ከ28 ደቂቃ መሆኑን ያመለክታል። ወደ ሁለተኛው ቀዳሚ ቅንብር እንሸጋገራለን። እግር ኳስ ቁጥር አንድ ተወዳጅ ስፖርት በሆነባት ኢትዮጵያ በፊፋ የተፈጠረው ቀውስና የፕሬዝደንቱ ሴፕ ብላተር ከኃላፊነት ለመልቀቅ መወሰን ከፍተኛ ትኩረት ስቧል። ሴፕ ብላተር ለአምስተኛ ጊዜ በተመረጡበት ጉባኤ ላይ የተሳተፉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ጁኔይዲ ባሻ ቲልሞ ድምፅ ከሰጡት የብሔራዊ ፌዴሬሽኖች መሪዎች መካከል አንዱ ናቸው። በአፍሪካ ይቅርታ አፍሪካ በብላተር አመራር ያገኘችው ጥቅም በገንዘብ የሚቆጠር በዓይንም የሚታይ መሆኑን አብራርተዋል። ለምሳሌ በአመት 250 ዶላር የነበረው የኢትዮጵያ እግር ኳስ ፌዴሬሽን ድርሻ 750 ዶላር መድረሱን አስረድተዋል። ሴፕ ብላተር ከኃላፊነት ለመልቀቅ የደረሱበትን ውሳኔም የተጠበቀ አልነበረም ብለዋል። ከባልደረባችን እስክንድር ፍሬው ጋር ባደረጉት ውይይት ዝግጅቱ ይቀጥላል። ተመረጡ እናንተም ነበራችሁ ምርጫው ላይ። ሴፕላተር ድርጅቱን ወደ ተሻለ አቅጣጫ እንደሚመሩ ንግግር አደረጉ። ከአራት ቀናት በኋላ ያልተጠበቀ ጋዜጣዊ መግለጫ ጠሩ። ጋዜጣዊ መግለጫው እንዲያውም በፕሮግራም የተያዘ አልነበረም ነው የሚለው። ከዛም ከጥቂት ወራት በኋላ አካላፊነታቸው እንደሚለቁ ተናገሩ። ይሄን ጠብቀውት ነበር? እርስዎ አልጠበቁም? አልጠበቅንም ምክንያቱም ምርጫ ተብለን ተጠራን፣ ምርጫ ተፈጸመ። ከዚህ ጀምሮ ፕሬዚዳንቱ እኛ ይቀጥላሉ አሉ፣ አብረን እንሰራለን ብለው ቃለ መሀላ እኛው ፊት ፈጸሙ። ስለዚህ እኛም ከዛ በተረፈ ግን የሰክሬት ወይም ሚስጥራዊ ድምጽ ስለሆነ እያንዳንዱ ሰው በእጁ የትጋ እንደከተተ ነው ብሎ መናገር ስለማይቻል ነው። ግን ከደጅም ሲወጣ በግልም ከሚናገረው በስብሰባ በአፍሪካውን ስብሰባ ላይም ከሚገለጸው ስናይ ግን ሴፕ ብላተርን ለመምረጥ አፍሪካዎች እንደተዘጋጁ ምንም ጥርጥር የለውም። የሁሉ ድምጽ ደግሞ ዝም ብሎም አይመጣም። እዛ መ 3 ድምጽ ነው። ኢቭን ከቢን አሊ ጋር ፕሪንስ አሊ ጋር ሲደረገው የነበረው እዛ 73 ነው የተገኘው እዚህ መ 3። የሁሉ ድምጽ ዝም ብሎ ሊመጣ አይችልም። ስለዚህ በዚህ መሰረት ሲታይ አፍሪካ ለሴፕ ብላተር ሞር ድምጻቸው ሰጥቷል ማለት ይቻላል። አንዳንድ ወገኖች የሚጠይቁት ጥያቄ አለ። አፍሪካ ና ሴፕ ብላተር ምንድን ነው ያለው በመሀል ያለው ነገር አፍሪካው ያለ ምንድን ነው ብላተርን የበለጠ የሚደግፉት ባለፉትም አመታት ብላተር ከአፍሪካውያን ድምጽ እንደነበራቸው ይታወቃል። ከአፍሪካ እግር ኳስ ኮንፌዴሬሽን ከካፍም፣ እንዲሁም አባላት ከሆኑት ከብሔራዊ ፌዴሬሽኖችም ጭምር ይህ ምንድን ነው? ለኔ የሚታየኝ በእውነት ለመናገር ሴ ብላተር፣ ለምሳሌ በአፍሪካ ይዘጋጅ ተብሎ ያለማወንጫ ሲደረግ ብዙ የአውሮፓ ወገኖች በአፍሪካ ይዘጋጅ ብሎ ነበር። አፍሪካ የማዘጋጀት አቅም የላትም የሚል ነገሮች ይነሱ ነበረና፣ ሴፕ ብላተር በዚህ ጊዜ ሽንጣቸውን ገትሮ ለአፍሪካ ተከራክረዋል ባይ ናቸው። የተለያዩ ደግሞ በአፍሪካ ውስጥ ዴቨሎፕመንት እንዲደረጉ የተለያዩ ፕሮጀክቶች እንዲኖሩ፣ የተለያዩ ስልጣናዎች እንዲኖሩ የእግር ኳስ ስልጠናዎች ስለዚህ ምን ማለት ነው በእግር ኳስ ዙሪያ ልማት እንዲመጣ በአፍሪካ ከፍተኛ ስራ ሰርተዋል ነው ይሄ፣ ነው የአፍሪካኖች አስተሳሰብ። ሌሎች ደግሞ አፍሪካኖች ለምን እንደሚመርጧቸው ዝንባሌ እንዳላቸው ደግሞ እንደዚህ የማይረዱበት ጊዜ አለ አፍሪካ ዳሃ ስለሆነ የተወሰነ ነገር ስለሚሰጣቸው ነው የሚሉበት ጊዜ አለ። የተወሰነ ማለት እነዚህ ፕሮጀክቶች ራሱ በየራሳቸው አገር የማካሄድ አዝማሚው ዝቅተኛ ስለሆነ ልማቶችን የማካሄድ እንደገና ስልጠናዎችን የማካሄድ ካፓሲቲ በትንሹ ስለሆነ እንደሌላ ሌላ ሀገር ሳልሆኑ እንጂ የሚወዱት ይህም ፉትቦል መደረግ ያለበት ነው የሚሉት። ግን እንደ አፍሪካ አስተሳሰብ በፊት አልተደረገም ነው። በፊት ለአፍሪካ እንዲ ትኩረት አልተሰጠም ነው። አሁን ፈርጦትና፣ ለምሳሌ አንድ የአልጀዚራ የስፖርት ተንታኝ የጻፈውን እያየሁ ነበረ። ሲያተር በብሔራዊ ፌዴሬሽኖች የሚወደዱ ነገር ግን በእግር ኳስ አፍቃሪው የሚጠሉ ሰው ናቸው ይላል የእሱ ድምዳሜ ነው ይሄ ምክንያቱም ብሔራዊ ፌዴሬሽኖች የሚወዷቸው ጥቅም ስለሚገኝ ነው ገንዘብ ፋይናንሻሊ ተጠቃሚ ናቸው በብላተር የሚል ነገር አለ እሱ ነው እየነገሩኝ ያሉት ነው እሱ ብቻ አይደለም ቲካሁን በኛ አገር እንደ አምቡ ጎል ፕሮጀክት አይነት ማለት ነው ይሄ አሁን በመሬት ላይ የተሰራ ስራ ነው ስልጠናዎች አሁን በየጊዜው ይሰጣሉ ይህ በመሬት ላይ የሚሰሩ ናቸው ይሄ ለምን አያስወድድም ለፌዴሬሽኖች ቢሆን ኦፊሻል እኮ የሚላክ አለ እኛ አሁን በፊት ሁለት መቶ ሀምሳ ሺ ዶላር ላክለናል። በካዝና በህጋዊ እናስገባለን። በየአመቱ ማለት በየአመቱ አምስት መቶ ሺ ደረሰ ሰባት መቶ ሀምሳ ሺ ደረሰ። ይሄ አሁን ሲመጣ እንግዲህ ምን ይሄ ድብቅ እኮ የለውም። እኛ አካውንቲንግ ወዴትም አይቶ የምናስገባው ነገር ነው። ስንት ደረሳሉ መጀመሪያ የሚላከው ይሄን ያህል ነበር። አሁን ይሄን ያህል ደረስ ከሰባት መቶ ሀምሳ ሺ አሁን እንዲያውም ወደ ሚሊዮን እናሳድጋለን ሲባል ሁሉ ደብዳቤ መጥቶ ነበር። ፊፋ ማለት ከፊፋ ማለት ነው። ይሄ እንግዲህ በየአመቱ የኢትዮጵያ እግር ኳስ ፌዴሬሽን የሚያገኘው የሚያገኘው ማለት ነው። ይሄ ሲጨመር ይሄ ፌዴሬሽን በዚህ ቢወደው ምን ጥፋት አለ የምናውለው አገሩ ስላለ ስራ ነው። ኦፊሻሊ ነው የሚመጣው፣ በድብቅ አይደለም። በባንክ አካውንት በህጋዊ ነው የሚመጣውና ይሄ ነገር ነው። እና በዚህ ደረጃ ማየት ነው የሚያስፈልገውና የፋይናንሳል ችግርን እኮ መቅረፍም አንድ ስራ ነው። በግል ከሆነ ግን ሌላ ጉዳይ ነው። ነገሮችን እንደዚህ ነው ማየት ያለብንና በእኛ በአፍሪካን የአፍሪካ ውጅ ሲሜ ስናነብ እንግዲህ ከልማትና ከእግር ኳሱ ዕድገት አንጻር ነው ለአፍሪካ ሚዘት ትኩረት አንጻር ነው። ድጋፉ ለዚህ ብላትል ጊዜው እነዚህ የሙስና ክሶች የመጡበት ሰዓት፣ የቀድሞና የአሁኑ የፊፋ አመራሮች የታሰሩበት ጊዜ ከምርጫው ጋር ከፊፋ ኮንግረስ ከሚካሄድበት ጊዜ ጋር ተገጣጠመ። አንዳንድ ወገኖች ሁኔታው የተነሳ አሁን ጊዜው የተመረጠው የዓለም ዋንጫን በማጣታቸው ያጡ ሀገራት ማለት ነው ኮ ለኳታርና ለራሻ የተሰጠው ለእኛ ይሰጣል የሚል ለእኛ ይሰጥ የሚል ስሜት የነበራቸው ሀገራት በእነሱ ግፊት የመጣ ነው የሚሉም ትልቁ እንዳውም ያው ከዚህ ፊት በብዛት የሚሰማው ትሆን የሚሰማው ድምጽ ለኳተር የተሰጠው በዚህ ዌይዘር ውስጥ በዚህ ክላይሜት እንዴት ዛ ተሰጠ፣ ረሽያ የተሰጠው አላግባብ ነው፣ እንግሊዝ ጠይቀው፣ ሌሎች ጠይቀው የሚል ነገሮች በጣም ጎልተው ይወጡ ነበር። አሁንም ቢሆን አንዳንዶች ከተነገረ በኋላ ሪቨርዝ ሊሆን ይችላል እኛ እያሉ የሚናገሩ አሉ። ስለዚህ ምን ለማለት ነው የሆነ ግፊቶች እንዳሉ ግን ምንም ጥርጥር የለው። በጭብጥ ይሄኛው ወገን ይገፋል ያኛው ተብሎ መናገር ባይቻልም ፕሌዠሮች እንዳሉ ግን ግልጽ ነው። አንደኛ ከተመረጡ በኋላ በምን ፕሌዠር ነው የለቀቁት? ምን ሆነ ነው? እሱ ራሱ አንድ ጥያቄ ነው። አጨብጭቦ ሰው ከወጣ በኋላ እሳቸው መሰራሉ ካሉ በኋላ በዚህ መሀል የመጣው ምንድነው ቢባል እንግዲህ ሙሉ በሙሉ አልተናገሩ ይሆናል እና ምንም በጉባኤ ብመረጥም ያለወደደኝ ወገን አለ አይነ ነገር ነው አቀራረባቸው ከእሳቸው ድምፅ የሚሰማና ይሄ አንድ የሆነ ፕሌዠር እንዳለ ያሳያል። አቶ ጁኔድ ባሻቲልሞ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት፣ በጣም አመሰግናለሁ ስለ በዚህ በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ቅንብር ባህልና ማህበረሰብ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህፃረ ቃል ሲድ ለማኅበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያንና አሜሪካውያን የሸለመበትን ዓመታዊ ስነ ስርዓቱን በቅርቡ እዚህ ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ አካሂዷል። ሳምንታዊው የባህልና ማህበረሰብ ፕሮግራም እንደ ወትሮ ሁሉ የ 23 ተኛውን አመት ክብረ በዓል ተከታትሎ በሥነ ሥርዓቱ ከተወደሱ የአመቱ ምርጦች በአንዱ ታሪክ ዙሪያ ባለፈው ሳምንት ጀመር ያደረገውን ዝግጅት ተከታይ ይሆናል። ለምሽቱ የሚያቀርበው ከህይወት በኋላ ተሸላሚው ካረፉ በኋላ የተሸለሙት ማለት ነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተ ወልድ ናቸው። ባለ ታሪኩ የተሸላሚውን ታሪክ ለመድረኩ ያቀረቡት የቀድሞ የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ ደራሲና ጋዜጠኛ ዘውዴ ረታን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የአሁኑንም ሳምንት ያነሳውን መለስ ብሎ በማስታወስ ይሆናል የሚጀምረው። እናድምጥ። ከህይወት በኋላ የተሸለሙት ጸሐፌ ትእዛዝ አክሊሉ ሀብተ ወልድ ለሽልማት የበቁበትን መሰረታዊ ነገር በመመልከት እንጀመር። ለዚህ ትውልድስ የሚተዋወቁት እንዴት ነው? በጣም ጥሩ። እንደሚታወቀው ለአገር ያገለገለ፣ ለአገር የደከመ፣ ለሀገር የጣረሰው አላግባብ ፍርድ ተሰጥቶት የሞተ የተገደለ፣ የተሰቃየ አንድ ቀን ደግሞ ሰላም ሲሰፍን ሁሉም ሲረጋጋ ወደ ኋላ መለስ ብሎ ለካ እነዚህ ሰዎች ከሌ ከሌ ነበሩ የሚያሰኝ ጊዜ አለ። ይህ በጻዛዛ ክልሉ ብቻ የተጀመረ አይደለም። ከዚህም በፊት እንደዚሁ በየ አጋጣሚው እየተመረመረ እየታየ የታላላቅ ሰዎች ዝክረ ታሪክ የተነገረበት ጊዜ አለ። እኔ በእውነቱ ሲድን በጣም የማመሰግነው ጥናት አድርገዋል የብዙ ሰዎች አስተያየት አዳምጠዋል። አክሊሉ ሀብተወልድ በህይወታቸው በነበሩበት ዘመን በስልሳ አመት ውስጥ የተገደሉት በስልሳኛው አመታቸው ነው፣ እና ሰላሳውን አመት ለኢትዮጵያ በማገልገል ያሳልፉ ናቸው። ከእነዚህ ውስጥ ደግሞ ከሰላሳዎቹ አመታት ውስጥ አስራ ሰባቱ አመታት ኢትዮጵያን በ የዓለም ሸንጎ ፊት በተደረገው ክርክር፣ ከጣሊያንም ጋር በተደረገው ጠብ፣ ከዚያም ደግሞ እንደዚሁ ከአንዳንድ ሀገሮች ጋር በደረሰው አለመግባባት የታገሉና የኢትዮጵያን ዝና በከፍተኛ ደረጃ እያበቁ ስለነበሩ እንዴት እንደው መታሰቢያቸው ተዘግቶ ይኖራል? ቢሞቱም ባይኖሩም ታሪካቸው ሞቶ አይቀርምና ለምን አንድ ነገር አናደርግም ብለን ሁላችንም ሞከርን። የምንችለውን አቀረብን፣ ያለንን መረጃዎች አቀረብን። እኔ በእውነቱ በጣም ነው ደስ ያለኝ ሲድ በእንዲህ አይነት ጎዳና ላይ በመመራቱ። ወደፊትም የሚከተሉ ትልልቅ ሰዎች ያላወቅናቸው፣ ያልተናገርንላቸው፣ ያላሰብናቸው ይኖራሉና ደህና መንገድ ነው ብዬ ነው የማስበው። መልካም የአክሊሉ ሀብተወልድን የሰላሳ አመታት የተለያዩ አስተዋጽኦዎች ከዚሁም ደግሞ ይበልጡን የአስራ ሰባት አመቱን በእርሶ ጽሁፍ እንደ ተገለጠው በዲፕሎማሲ ጎራ ያበረከቱትን አስተዋጽኦ በተናጥል አንዳንዱን እያነሳን እንወያያለን። ታላላቅ ስራዎችን የሰሩ ታሪካቸው በሚዘከርበት ጊዜ ቀድሞ በሰሩት ስራ መከበር ብቻ ሳይሆን ሌሎችንም እንዲያነቃቁ ጭምር ነው ታላቅ ገድል ያላቸው። በተለይ በዲፕሎማሲው ጎራ ያበረከቱትን ታላቅ አስተዋጽኦ ከመመልከታችን አስቀድሞ ስለ ትምህርትና ስለ ስራ ስላለፉባቸው መንገዶች ደግሞ አንዳንድ ነጥቦችን ያስጨብጡን። ትምህርታቸው በፓሪስ ሕግ፣ የፖለቲካ ሳይንስ፣ የንግድ ስራና ምጣኔ ሀብት እንደነበር በጽሁፎ አስቀምጠዋል። እስኪ ያጫውቱን ስለ ትምህርት ዝርዝሩ። ሁላችሁም እየመስካችሁ ያለፋችሁበት ነው። ጸሐፊ ትእዛዝ አቶ አክሊሉ አብቶል ብለን እንጀምር እንዳንድ ኢትዮጵያዊነታቸው እሳቸው አዲስ አበባ በዳግማዊ ምኒልክ ትምህርት ቤት የመጀመሪያ ደረጃ ትምህርት ከፈጸሙ በኋላ የሁሉ ከጦርነቱ በፊት ነው፣ ግብፅ ሀገር ተልከው ሊሴ አሌክሳንድሪያ የሁለተኛ ደረጃ ትምህርታቸውን ፈጸሙ። በዚያ በሊሴ የባካሎሪያ ፈተናቸውን አልፈው ዲፕሎማቸውን ከተቀበሉ በኋላ ፓሪስ ሄደው በሶርቦን ዩኒቨርሲቲ የህግ ትምህርት የተማሩ ሶርቦን ዩኒቨርሲቲ ህግ በሚማሩበት ጊዜ አጣምረው የፖለቲካ ሳይንስን አጠኑ። ስለዚህ ከሶርቦን ዩኒቨርሲቲ ሲመረቁ በሕግ ሊሳንስ ወይም በእንግሊዝ አነጋገር ምናልባት ተመሳሳዩ ደረጃ ኤል ኤል ቢ የሚለው ይሆናል። ከዛ በፖለቲካል ሳይንስ ደግሞ በዲፕሎማ ትልቅ ዲፕሎማ አገኙ። ከዛ በዚህ አልቆምም ብለውት ሆት ዜቲድ ኮሜርሲያል የሚባል በጣም የታወቀ የንግድና ኢኮኖሚ ትምህርት ቤት አለ። በጣም የታወቀ ለመግባት ኮንኩር ማለት ውድድር እየተደረገ አንድ ሺህ ልጆች ቀርበው እንደሆነ መቶ ልጅ እንደዚህ፣ ምናልባት ሰማንያ ልጅ ያልክ ይሆናል እዛ ውስጥ ተመዝግበው የመጨረሻውን ዲፕሎማ አግኝቷል። ስለዚህ ያላቸው መሰረታዊ ዲፕሎማዎች የህግ፣ የፖለቲካ ሳይንስ እና የዚህ የሆፕሲቲት ኮሜርሲያል የተባለው ትምህርት ቤት መልካም። አምባሳደር ዘውዴ የጀመሩበት ብቻ ሲሆን እነኚህን ሁሉ የገለጿቸውን የትምህርት መስኮች አጠናቅቀው ኃላፊነትም የተቀበሉት ገና በወጣትነታቸው ነው። ከጊዜው አንጻር እስኪ ያስረዱን ይህ እንዴት ሊሳካ ቻለ? እንግዲህ በዛን ዘመን የጣሊያንን ወረራ ለማመልከት ጃሜ በስደት ወደ ጄኔቭ መጡ እና በዚያን ጊዜ አክሊዎጭ ትምህርታቸውን ጨርሶ ወደ ኢትዮጵያ ለመመለስ አስበው ነበር፣ የማይቻል ሆነ። ጃንሆይ ሲመጡ ጠብቀው ተቀበሉ። ጃንሆይ በጄኔቭ ንግግር በሚያደርጉበት ጊዜ ከጃንሆይ የስራ ረዳቶች መካከል እንደነ ሎሬንሶ ታእዛዝ እንደነ እንደነ ትእዛዝ ወልደ ጊዮርጊስ የመሳሰሉት ሰዎች የነበሩ ከእነሱ ጋር ሆነው የሚቻላቸውን አገልግሎት አበርክተዋል። ከዚያ በኋላ በፓሪስ የነበሩት የኢትዮጵያ ባለሙሉ ስልጣን እንደራሴ እኔ በእድሜም በምንም ከእንግዲህ ወዲህ የስደት ህይወት እና መከራ መቀበል አልችልም። ልጆቼን ማዳን ፈለው ና ታርቄ ወይም ተስማምቼ ቅርታ ጠይቄ ወደ ሀገሬ ልመለስ። በተረከባቸው ሲመለሱ ባዶ ነበር እና ያን ጊዜ አቶ መጃን አቶ አክሊሉን አንተ ጉዳይ ፈጽ ያዘው ብለው አቆየዋቸው። እንዳጋጣሚ ጥሩ እድል ያጋጠማቸው ይህንን ስራ ለመስራት ፈረንሳዮች የኢትዮጵያን በጣሊያን መያዝ እውቅና አልሰጡም። ምንም እንኳ በጀርባ ብዙ ኢትዮጵያን የጎዱ ሙሶሊኒ እንዲወር ዳርዳሩን ያጎበጎቡ ትችላለህ፣ ግድ የለህም፣ የሚፈልገውን አድርግ እያሉ ሞራል የሰጡ ቢሆኑም ከያዘ በኋላ የኢትዮጵያ ነፃነት መደምሰሱን አምነው ለሙሶሊኒ እውቅና ከመስጠት ዝም ስላሉ ያ ከጦርነቱ በፊት ተቋቁሞ የነበረው ሌጌሽን ሌጋሲዮን ስራ ነበር። እና አቶ አክሊሉ በጉዳይ ፈጻሚነት እንዲያካሄዱ ተደረገ። እስኪ ወደ ኋላ ጊዜ ስራቸውን እንምጣ። በሌሎች መጽሐፎችዎም በዝርዝር እንዳስቀመጡት በዲፕሎማሲው ጎራ በርካታ ስራዎችን ለኢትዮጵያ ያገለገሉ ሰው ናቸው። ለዚህም ሽልማት ያበቃቸው ለሀገር ያበረከቱት አስተዋጽኦ ነው እና ማሳያዎቹን ይንገሩን የትኞቹ ናቸው? ከስራዎቻቸው ትልልቆቹ እንደ በዋናነት የሚጠቀሱት የውጭ ጉዳይ ሚኒስትር ሲሆኑ በመግቢያ ንግግር የምዳገልጫዋለው የመጀመሪያ ስራቸው በሺህ ዘጠኝ መቶ አርባ ሁለት ዓመተ ምህረት እንደ ፈረንጆች አቆጣጠር እንግሊዞች የኢትዮጵያን አርበኞች ይዘው ተዋግተው ከኢትዮጵያ ፋሽስት እንዲባረር ካስደረጉ በኋላ ከኢትዮጵያ በእንግሊዝና በቀዳማዊ ስላሴ መካከል አንድ ስምምነት መፈረም አለበት ብለው የሀገሩን ስልጣን በሙሉ እነሱ ይዘው አስፈረሟቸው እና ያ ውል ለሁለት ዓመት የሚያገለግል ነበር። ከሁለት ዓመት በኋላ ግን ወይ መለወጥ ወይ መሰረዝ ወይ መሻሻል ነበረበት እና አቶ አክሊሉ የተሾሙት ወደ ውጭ ጉዳይ የገቡት ይሄ ውል ከማለቁ ከጥቂት ወራት በፊት ነው። ስለዚህ የአድል አጋጠማቸው። ከእንግሊዞች ጋር ያለንን ውል እናፈርስ፣ የምናፈርሰውም በዲፕሎማሲ ጎዳና ነው። ላደረጋችሁልን እርዳታ ምንጊዜም ውለታችሁን አንረሳውም። በጣም ከፍ ያለ እርዳታ ነው፣ ውለታችሁ ከባድ ነው። ነገር ግን ጣሊያን ከሄደ በኋላ የሀገሩን ስልጣን እናንተ ጠቅልላችሁ ይዛችሁ በሞግዚት አስተዳደር መያዛችሁ ትክክል አይደለም። እኛ አሁን ነፃነታችንን አግኝተናል። ሀገራችንን ማስተዳደር የምንችልም ሰዎች ተገኝተናል። ንጉሰ ነገስቱም ይሄው ድል አድርገው ተመልሰው መጥተዋልና ይህንን ስልጣን ተግበስብሶ ለእንግሊዞች የተሰጠው ይለቀቅልን በሚል መልክ ተሟገቱ። እንግሊዞችን በእውነቱ አይወዷቸውም። ብቻ ተቀበሏቸው እና እንደገና ሌላ አይነት ውል የሰላም የወዳጅነት የመረዳዳት ያለበት የኢትዮጵያን ነጻነት የሚያረጋግጥና የኢትዮጵያን መንግስት በትክክል ስራውን ለመስራት የሚያስችል መንገድ ያለበት ውል እንዲዘጋጅ ተደርጎ ያ ውል ተፈረመ። ይሄ የመጀመሪያ ስራቸው ነው። ከባድ ነው። ክርክሩ ሰፊ ነው። ጓደኞቻቸውን ጋር በደንብ ተባብረዋል። በዚያን ዘመን በጣም ተምረው ከውጪ የተመለሱት አቶ መኮንን ደስታ ኋላ ደጃዝማች በሃርቫርድ አንትሮፖሎጂ ተምረው ዲግሪ ያገኙ፣ አቶ ይልማ ደረሳ በለንደን ስኩል ኦፍ ኢኮኖሚክስ የተማሩና ዲግሪ ያገኙ ነበሩ፣ አክሊሉ ሀብተወልድ ከሶርቦን ዩኒቨርሲቲ የወጡ ሶስቱም ተባብረው እየተቀባበሉ እንግሊዞችን የለም የሚገባ ነገር አይደለም እና ይሄ ውል የኢትዮጵያን ነጻነት በሚገባ አረጋግጦ ኢትዮጵያ በነጻነቷ መስራት የምትችል ነጻ አገር መሆኗን ማረጋገጥ አለባችሁ ብለው ተከራከሩ። በመጨረሻውም ይሄ ድል ተገኘ እና ትልቁ ስራ የእንግሊዞችን ህግ ማስለወጥ የሀገር ባለውለታነታቸው በሁለት ሀገሮች ሊደረግ ይችል የነበረን ስምምነት ወይም የተደረገውን ኢትዮጵያን ይጎዳ የነበረ ስምምነት እንዲለወጥ ማድረግ ድረስ የሰሩ ናቸው። ሌሎች በርካታ ስራዎችን እንደሰሩ በታሪክ የጻፏቸውን ጽሁፎች ያሳያሉ። ዘውዴ ረታ፣ ደራሲ፣ የታሪክ ጸሐፊ፣ በተለያዩ ሀገሮች በአምባሳደርነት አገልግለዋል። በጋዜጠኝነትና የተለያዩ የሙያው ደረጃዎችም ሰርተዋል። የጸሐፌ ትዕዛዝ አክሊሉ ሀብት ወልድን የዘንድሮ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ወይም ሲድ ሽልማት አስመልክቶ ለማስታወቂያ የሚሆነውን የውይታችንን በዚህ እንቋጭ እንጂ፣ በሌላ ፕሮግራም እንመለስበታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ እግዚአብሔር ይስጥልኝ። ደህና ሁኑ ልኝ አድማጮች አሁን ወደ ቀጣይና የመጨረሻ ዘገባ እናልፋለን። በጀርመን በኢትዮጵያ ጉዳይ የሚንቀሳቀሰው የኢትዮጵያ የሰብአዊ ኮሚቴ የተባለው ቡድን በዛሬው እለት ሰላማዊ ሰልፍ አካሂዷል። ከአስተባባሪዎቹ አንዱን አሁን ማምሻውን ያነጋገረው አሉላ ከበደ ተከታዩን ይዟል። የጂ ሰባት ማለትም የዓለም ታላላቅ ሰባት ሀገሮች ጉባኤ በሚካሄድባ ሙኒክ የተካሄደውን ጉባኤ ወይም ሰላማዊ ሰልፍ የገለጹልን አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ አስተባባሪ ናቸው። የሰልፉ ዓላማ ኢትዮጵያ ውስጥ ያለውን የሰብአዊ መብት ረገጣ የተማስመልከት የጂ ሰበን በአሁኑ ሰዓት ድህነትን ለመቀነስ እንደዚሁም ደግሞ በአሁኑ ሰዓት ያሉ ከፍተኛ የስደተኞችን ችግር በተመለከተ ከዚህ ጋር ስለሚገናኝ እኛ ደግሞ ከኢትዮጵያ ብዙ ስደተኞች ስለሚሰደዱ በፖለቲካው ምክንያት ይሄንን በማስመልከት ኢትዮጵያ ውስጥ ያለው ስርዓት ለማጋለጥና የአቶ ኃይለማርያም ደሳለኝ እዚህ ላይ መጋበዝ የጂ ሰቨን አባል ሀገሮች እነሱ ቆምንለት የሚሉትን የዲሞክራሲ መርህ የሚያሟላ አይደለም አያሟሉ። ይህንን በመቃወም ነው የተሰለፍነው። በሚዩኒክ ከተማ ውስጥ ነው የተደረገው የተደረገው በጣም ትልቅ ሰላማዊ ሰልፍ አርባ አራት ሺህ ሰዎች የነበሩበት እኛም ከአረንጓዴው የጀርመን ፓርቲ፣ ከግራው የጀርመን ፓርቲ፣ ከጀርመን የሶሻል ዲሞክራቲክ ፓርቲ የወጣት ክንፍ እንደዚሁም ከጀርመን የግራ ፓርቲ የወጣት ክንፍ፣ ከጀርመን የግሪን ፓርቲ ወጣት ክንፍ፣ የጀርመን የሰራተኛ ማህበሮች፣ ሜዲኮ ኢንተርናሽናል፣ ኦክስፋም እነዚህ ሁሉ ያሉበት የተለያዩ በጣም የሲቪል ሶሳይቲዎች ካሉበት ጋር በጋራ ነው እዚህ ቦታ ላይ የተካፈል ነው። የጀርመን ፓርላማ ምክትል ፕሬዚዳንትን ጨምሮ የተለያዩ ከፍተኛ ባለስልጣናት በሰልፉ መገኘታቸውን አቶ ስዩም ይናገራሉ። በዛሬ ሁለት ብዙ ባለስልጣኖች ነበሩ። ለምሳሌ ከሁለቱ ፓርቲዎች የፓርላውን የፓርላሜንታሪ ግሩፕ የሚመሩ የፓርላማ አባሎች ተገኝተው ንግግር አድርገዋል። ከአረንጓዴ ፓርቲ ሚስተር ቶሚ ሆፍራይተር ይባላል። እሱም የክብር እንግዳ ነበረ። ለኢትዮጵያ ጉዳይ ዝግጅቱ ከመጀመሩን በፊት እና ከአለቀም በኋላ በሰፊው ተነጋግረናል። ከዛም በተጨማሪ እዚሁ ሰልፍ ላይ ከተገኙት መካከል የፓርላማው ምክትል ፕሬዚደንት ወይዘሮ ክላውዲያ ሮ ውጭ ጉዳይ ኮሚቴ አባል በጣም ከፍተኛ ሰው ነው፣ ዩርገን ትሪቲ። እነዚህ ሁሉ ነበሩ። እንደዚሁም የአውሮፓ ፓርላመንት የግሪን ፓርቲ አባል ሚስተር ቡቲኮፈር ነበሩ። የኢትዮጵያን ጉዳይ እዛ ሁሉ አንስተናል። ነገሩ ሁሉም በጣም አሳዝኗቸዋል። ወይዘሮ ክላውዲያሮትም የአቶ ኃይለ ማርያም ደሳለኝን መገኘት ያዘኑት ባለው ሁኔታ እና ከፓርቲ መሪዎች ጀምሮ እስከ ተለያዩ ኦርጋናይዜሽኖች ድረስ ይህንን የኢትዮጵያ ጉዳይ ለማሳወቅ በጣም እየተንቀሳቀሱ ነው ያሉት እና ጥሩ ተስፋን ያገኘ ነው። ገና ይቀጥላል። የኢትዮጵያ ኤምባሲ በጀርመን የሚገኘውን ባለስልጣናት ለማግኘት ያደረግነው ሙከራ ምሽቱን በሰብአዊ መብት ኮሚቴ የተገለጸውን ለማረጋገጥ ለጊዜው አልቻልንም። ምላሻቸው እንዳገኘን እናቀርባለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በመላ ኢራቅ ያሉትን ሴቶችና ልጃገረዶች ያሰቃያል ሲሉ የዓለም አቀፍ ሴቶችን ጉዳይ የሚከታተሉ የዩናይትድ ስቴትስ አምባሳደር ካትሪን ራስል ተናግረዋል። በተለይም በአናሳዎች ላይ የከፋ በደል ነው የሚደርሰው። በብዙ ሺ የሚቆጠሩ ይዚዲ ሴቶችና ልጃገረዶች እስላማዊ መንግስት ነኝ በሚለው ቡድን ተጠልፈዋል። የሰባት ወይም የስምንት ዓመት ዕድሜ ልጆች የሚገኙባቸው ብዙዎቹ ልጃገረዶች በጽንፈኛው ቡድን በተያዙበት ወቅት በተደጋጋሚ የወሲብ ጥቃት ተፈጽሞባቸዋል። የአማጽያኑ ሚስቶች እንዲሆኑም ተገደዋል። ብዙዎቹ በወሲብ ከመደፈር በግዴታ ሚስት ከመሆን ወይም ሃይማኖታዊ እምነታቸውን እንዲቀይሩ ከመገደድ ለመዳን ሲሉ ራሳቸውን ለማጥፋት እንደሞከሩ ወይም ደግሞ ራሳቸውን ለመግደል የሞከሩ ሴቶች ማየታቸውን ተናግረዋል። አንዳንዶቹ ደግሞ በባርነት ተሽጠው ሶሪያና ኢራቅ ውስጥ ወደሚገኙ የተለያዩ ቦታዎችና ከዛም ወደ ራቁ ቦታዎች ተወስደዋል። እስላማዊ መንግስትነኝ የሚለው ቡድን ሴቶችንና ልጃገረዶችን በባርነት መያዙን አምኖ በመቀበል የሸሪዓ ህግ በሚፈቅደው ባህል መሰረት እንዳደረገው በእንግሊዝኛ ድረገጹ በሚያወጣው መጽሔት ገልጿል። ከጽንፈኛው ቡድን ጠለፋ የተመለሱ በብዙ መቶዎች የሚቆጠሩ ሴቶች አሁንም እየተሰቃዩ መሆናቸውን በቅርቡ ኢራቅ ደርሰው የተመለሱት አምባሳደር ራስል ጠቁመዋል። አንዳንዶቹ ተመላሽ ሴቶችና ልጃገረዶች ሞራላቸው የተነካና በውድቀት ስሜት የተጎዱ መሆናቸውን፣ አንዳንዶቹ ደግሞ በምርኮኝነት በነበሩበት ወቅት የነበራቸውን ልብስ እንደለበሱ መሆናቸውን አምባሳደሯ ገልጸዋል። ከጽንፈኛው ቡድን ያመለጡት የዚዲ ሴቶችና ልጃገረዶች በተጠለፉበት ጊዜ ከደረሰባቸው ስቃይ አልወጡም። ከመኖሪያቸው የተፈናቀሉትን ሰዎች ለመርዳት የሚያስፈልገው የሕክምናና የስነ ልቦናዊ ማገገሚያ አገልግሎት ውስን ነው። ዩናይትድ ስቴትስ ሰብአዊ ረድኤት በማቅረብ ረገድና በሌሎችም ዘርፎች ረድታለች። ዩናይትድ ስቴትስ በተጨማሪም ኢራቅ ውስጥ በጽንፈኛው ቡድን ወረራ ምክንያት የተሰቃዩትን ለመርዳት ከኢራቅ መንግስት መንግስታዊ ካልሆኑ አጋር ድርጅቶችና ከተባበሩት መንግስታት ድርጅት ጋር መስራቱን ለመቀጠል ቆርጣ ተነስታለች። ይሁንና ለተረጆቹ የሚያስፈልገው የረድኤት መጠን በጣም ብዙ በመሆኑ ዓለም አቀፍ ማህበረሰብ የግጭቱ ሰለባ የሆኑትን ሴቶችንና ልጃገረዶችን ለመጠበቅና በተሻለ ለመርዳት ገና ብዙ መጣር እንደሚኖርበት አምባሳደር ራስል አስገንዝበዋል። ለዚህ ሁሉ የሚያስፈልገው ዋና ምላሽ እስላማዊ መንግስት ነኝ የሚለውን ቡድን ማጥፋትና የኢራቅ ህዝብ ሀገሩን መልሶ ለመገንባት በሚያደርገው ጥረት መርዳት ነው። ዩናይትድ ስቴትስና ኢራቅ በዚህ ጉዳይ ላይ ቁርጠኞች ናቸው። ዩናይትድ ስቴትስና የጥምረት ኃይሎች የአየር ድብደባውን በመቀጠል ስልጠና በመስጠትና ወታደራዊ ዕቃ በማቅረብ የኢራቅን የመከላከል አቅም እንዲዳብር እያደረጉ ናቸው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ጥቂት ደቂቃዎች አሉን። አሁን ደግሞ የአድማጮችን አስተያየት ብታሰሙ እያለችን ነው ፕሮዲሰራችን ወይም አቀናባሪያችን ጽዮን ግርማ ሰላም ጤና ይስጥልኝ። አሜሪካ ሬዲዮ ሰራተኞችና አድማጮች በሙሉ እንደምናላችሁ በጣም ደህና ናችሁ? ብዙውን ጊዜ አስተያየት ሰጥ አታቀርቡትም። እስኪ ላለመሰልቸት ወይም ደግሞ ተስፋ ባለመቁረጥ አስተያየት ልስጥ ብዬ ነው። ሮብ ዕለት የተደረገውን ዲሞክራሲ በአሜሪካ የሚለውን ፕሮግራም ሰማሁኝ እና መልእክቱን ሳዳምጠው ሁልጊዜ ተቃዋሚዎች ሀሳባቸው አንድ አይነትና ተመሳሳይ ነው። እነሱስ ለምን ምርጫው ማሸንፉ ከሆኑ ዲሞክራሲያዊ ካልሆነ ፍታዊ ካልሆነ ለምን ተወዳደሩ? መጀመሪያ ስናሸንፋለን የሚል ተስፋ ይዘው ቀርበው አሁን አጠቃላይ ሲሸነፉና በጣም በከፋ ሁኔታ ውጤቱ ሲከፋ እንደዚህ አይነት አመላከቶችና ህዝቡ የማይቀበል አንዳንዴም እኮ መቃወም ኃጢአት አይደለም። መቃወም ጥሩ ነው። ነገር ግን ህዝቡንም ማዳመጥ አለባቸው። የኢትዮጵያ ህዝብ የሚለውን በሬዲዮ በቴሌቪዥን የሚለውን ማዳመጥ አለባቸው። ህዝቡ የሚለውን መስማት አለባቸው። ሰላም ዜወች ስለዚህ አመት ምርጫ በዛ የሚያሳዝን ድርጊት ነው እየተደረገ ያለው በዚህ ሰዓት ከኢህአዴግ ደግሞ ወያኔ ተሻለ አማራጭ መንግስት ስለሌለ እንደሚመረጡ ምንም ድርድር አልነበረው። ምክንያቱም ጠንካራ ጦር ያላቸው ጦሩ ደድሉ ነው። ያው በሉ መንግስት የሚገዛ ስለሆነ የሀገር ተብሎ የሚጠራ ስራሆነ በዚህ ሰዓት ግን የሚያሳዝነው ነው። ሲደግፏቸው የማይደገፉ ድርጅት ነው። ምክንያቱም መቶ በመቶ በአለም ላይ ተደርጎ የማይታወቅ ይሄ ደግሞ እንደ ቁም ነገር ተቆጥሮ ጠቅላይ ሚኒስትሩ ለምርጫ ቦርዱ የተደረገው ስቤት ምስጋናው ሆኑ። በጣም የሚያስገርምና ቲያትር እንደምን አለበት ትንሽ ተቃዋሚ እንኳን ያስገቡ እንደ ፍላጎታቸው ለመፈጸም ከፈለጉ እና ይሄንን የሚያሳዝን ታሪክ እየሰሩ ኢትዮጵያን እንመራለን የሚሉት እየቀለሉ ነው ይደረጋል የሚሆነውን ያድርግ ነው ምንለው። ሌላ ምንለ አድማጮች፣ አራት ሰዓት ሆኖ ከመሰነባበታችን በፊት ጥቂት ደቂቃዎች ይቀሩናል። እስከዚያው በዚህ ሙዚቃ እንቆይ።

بها الصبر ااا يا بكتر بقعت يا مولاد يا فكر ضمن Diğerler, hava ben akızağın leri

ማሰግድ ድንቅ ሙዚቃ እንደተደሰታችሁ ተስፋ አደርጋለሁ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገር እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዛው ሰለሞን ክፍሌ ና ታየነን። ሰላም ደህናደሩ ወደ ትግርኛ ቋንቋ ስርጭት እናልፋለን። ደህናደሩ የማይጠፋ Thank you oh, oh,